Limiting, malhez, ja, 그러니까, okay. yeah. Thank you, thank you, thank you. Koum. Ne, ki op de a. Koum. እቡ ዶክተር አቢይ አሕመድ ዓሊ የኤርትራን ህዝብ የሰላምታና የፍቅር መልካም ምኞት ታር የሚሰማኝን ደስታ እየገለጽ እውን ስላደረጋችሁ ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። ያለፈው በባህላችንና ታሪካዊ ጥልቅ ጥቅሞቻችን አንጻር ጥላቻና ጥንበቃል ውድመት ለመንዛት የተሞከረውን የሴራ አሸንፈን ለልማት ብልጽግናና መረጋጋት በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል። ማን ማንም ፍቅራችንንና ስምምነታችንን ለመበተንና ለማዋቅ እርጋታችንና እርጋታችንን ለመሸበር ለማጥቃት ልማትና እድገታችንን ለማደናቀፍና ለማውደም እንዲፈታተነን አንፈቅድም። በጋራ ጥረታችንና የከሰርነውን አስመልሰን ለመጪ ጊዜ ግዙፍ ክውነታዎች ሰርተን እንደምናሸንፍ ደግሞ እርግጠኞትን። በድጋሚ ከባድ መስዋዕትነት ከፍላችሁ በኃይለኛ መከታ ያስመዘጃቱን ድል እያመጎት ለዶክተር አብይ ብልህ አመራሩና ስባቱ ያለኝን ልባዊ ድጋፍና የድል ምኞት ደግሜ አረጋግጣለሁ። አመሰግናለሁ።